1441ኛው የኢድ አልፈጥር በዓል ዛሬ ምሽት ጨረቃ ከታየች ነገ፣ ካልሆነ ደግሞ ከነገ በስቲያ እንደሚከበር የገለጸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊም የኢድ ሰላትን በየቤቱ መስገድ እንዳለበት አሳስበዋል። የኮሮና ቫይረስ ስርጭትን ለመከላከል ከሚደረገው ጥረት መዘናጋት እንደማይገባ የምክር ቤቱ ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ጠንከር አድርገው ማሳሰቢያ ሰጥተዋል። የኢትዮጵያው ጠቅላይ ሚኒስትር ዐብይ አህመድ ደግሞ ይህንኑ የኢድ አልፈጥር በዓል ምክንያት በማድረግ ሶሪያውያን ስደተኞችን ጎብኝተዋል። በኢትዮጵያ የሚገኙ ሶሪያውያን ስደተኞች የረመዳንን ማብቂያ በክብር ማሳለፍ ይገባቸዋል ብለዋል ጠቅላይ ሚኒስትሩ። የአዲስ አበባዋ ዘጋቢያችን ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች። 1441ኛው የኢድ አልፈጥር በዓል ዛሬ ምሽት ጨረቃ ከታየች ነገ፣ ካልሆነ ግን ከነገ በስቲያ እንደሚከበር ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያስታወቀው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ለምዕመናን እንኳን አደረሳችሁ መልእክት አስተላልፏል። የዘንድሮ ረመዳን ሁለት የተለያዩ ነገሮች የተስተናገደበት በመሆኑ ለየት እንደሚልም ተናግሯል። ሁለት ጎን ያለው ረመዳን ነው እንዳንዘያየር እንዳንቀራረብ፣ ያደረገ እንደዚህ ያለ አደገኛ በሽታ ተከስቶ ዓለማትን ያንቀጠቀጠ ወንድ ሴት ሳይል ሀብታም ድሃ እንዳለ በሽታ መጥቶ መስጊዶች ተዘግተዋል ቤተ ክርስቲያን እንዲዘጋ ያደረገ በሽታ የተከሰተበት ወራት ስለሆነ ይሄ አሳዛኝ እንደሆነ እንረዳለን። ሌላው አስገራሚውና አስደናቂው በረመዳን ወራት በመንግስት ጣቢያ እንግዲህ አውራዶች እየተላለፉ ዶዋዎች እየተላለፉ ዳዕዋዎች እየተላለፉ እንዲሁም ተወሱላትም የምንላቸው ዱዓዎች አሉ። መሸይኮቻችን ያዘጋጇቸው እነሱ ሁላት ይተላለፉ ከርመዋል። ረመዳን በዚህ በኩል ስናየው በጣም ለሙስሊሙ የሚያስደስት ጸጋ ሆኖ እንመለከተዋለን። በመልእክታቸውም ህዝበ ሙስሊሙ የዘንድሮውን የኢድ በዓል ሲያከብር የኮሮና ቫይረስ የተከሰተበት ወቅት በመሆኑ በሽታው እንዳይሰራጭ ጥንቃቄ ማድረግ እንደሚኖርበት አመልክቷል። በመሆኑም ሁሉም የኢድ ሶላትን በየቤታቸው ሆነው እንዲሰግዱ አሳስበዋል። ዘንድሮ የምናደርገው የኢድ ሶላት በየቤታችን በየቤታችን ውዶአችንን የምናደርገው ምናልባች አንዳንድ መስጊዶች እንዲሁ ተሀያ ባልበለጠ አስር ሰው አስራ አምስት ሰው በቀላል ምናልባች ሊሰግዱ ይቻላል የሚል እንዳለ መልዕክት ተላልፏል። ፕሮግራሙን በተመለከተ በተወሰነ መስጊድ እንግዲህ ቢሻው አንዋር ይሁን በሌላ ቦሎግራሙ ብቻ ይተላለፋል። ለኢድ ሶላት ወጥቶ መስጊድ አይፈቀድም። የመንግስትም እምነት ይኸው ነው፣ የእኛም እምነት ይኸው ነው። ምክንያቱም መንግስት ያወጀውን አዋጅ አልሻርም አላነሳም። ሁለተኛ በሽታው እየተስፋፋ እየጨመረ እንጂ ወደ ኋላ አልሄድም። በዓሉ ሲከበር የተቸገሩትን በመርዳት በመተጋገዝ እና በመተዛዘን እንዲሁም አንድነትን በሚያጠናክር መልኩ መሆን ይኖርበታል ብለዋል። በዓሉን አስመልክቶ ዘካ የሚሰጡ ምዕመናንን በተመለከት ሲናገሩ የኮረና በሽታን ታሳቢ በማድረግ ከንክኪን ነጻ በሆነ መንገድ ሊሆን እንደሚገባ አሳስበዋል። የዘንድሮ የኢድ በዓል የሚከበረው መንግስት ለህዝብ ሙስሊሙ በአዲስ አበባ ዓለም አቀፍ መስጂድና እስላማዊ ማዕከል የመስሪያ ቦታ ባስረከበ ማግስት መሆኑንም ጠቅሷል። በዚህም በሙስሊሙ ማህበረሰብ ስም ለመንግስት ምስጋናቸውን አቅርቧል። የጤና ሚኒስትር ዶክተር ሊያ ታደሰ በበኩላቸው በተለይ በበዓል ወቅት እንቅስቃሴዎች ስለሚበዙ በማንኛውም ጊዜ የፊት ጭንብሎችን ማድረግና የእጅ ንጽህናን መጠበቅ እንደሚገባ መልእክት አስተላልፈዋል። እንግዲህ በዚህ በዓል ወቅት በዓሉ በጋራ በደስታ የሚከበር ሆኖ በአጠቃላይ የተለያዩ ግብይቶችን በዓሉ ለማድመቅ የሚደረጉ ይኖራሉ። ስለዚህ ልክ በጾም ወር ስናደርጋቸው የነበሩትን ጥንቃቄዎች አሁንም ይበልጥ አጠናክረን ማድረግ ይኖርብናል። በተለይ በግብይት ወቅት ያው ግብይት ማድረግ ይኖራል። ነገር ግን ሻጮችም ሆኑ አስፈላጊው አስፈላጊውን ጥንቃቄ የጽዳትና መሳሪያዎችንም በማቅረብ በሚንቀሳቀሱበት ሰዓት ሁሉም ሰው ማስክ በማድረግ ርቀቱንም በመጠበቅ አስፈላጊውን ጥንቃቄ አድርጎ እንግዲህ በበዓሉ ወቅት ደግሞ ወደ ተለያዩ ቦታዎች በመሄድ ወይም በመሰባሰብ ሳይሆን በጀማ በመስገድም ሳይሆን በዚህ ሰዓት እንግዲህ በቤት ውስጥ በሚደረግ በዓል አብረውን ከሚኖሩ ቤተሰቦች ጋር ብቻ በጥንቃቄ ማክበር የግድ ያስፈልጋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ደግሞ የረመዳን ጾም ከማብቃቱ በፊት መልካም የኢድ በዓል እንዲሆንላቸው ቸው ለመመኘት ዛሬ የሶሪያ ስደተኞችን ጎብኝተዋል። አስከፊ ግጭት ለማምለጥ መኖሪያቸውን ኢትዮጵያ ያደረጉት ሶሪያውያን የረመዳን ማብቂያ በክብር ማሳለፍ ይገባቸዋል ሲሉ ጠቅላይ ሚኒስትሩ በፌስቡክ ገጻቸው አስፍረዋል። በጠቅላይ ሚኒስትሩ የተጎበኙት ወደ መቶ የሚጠጉ የሶሪያ ስደተኞች መሆናቸው ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትር አብይ አህመድ በተጨማሪ በኮቪድ-19 ምክንያት ለችግር ለተጋለጡ ወገኖች ድጋፍ የሚያደርጉ ድርጅቶችና ግለሰቦች መጎብኘታቸውንም ጽህፈት ቤታቸው አመልክቷል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።